የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 7 2014 ዓ ም ዝግጅታችን ጀመረ ከዛሬም ብዙ ቦታ እየተናገር ነበረ። አንድ ቀን ወይም ሁለት ቀን ይጠፍቱትና ወይም ደግሞ የተወሰኑ መኪኖች ሲሄዱ በኋላ ግማሽ በኋላ እርፍዶ የሚወጣው ተቦርዶ የቀረው ይመለሳል። እነዚ አይነት ነገር ነው ያለው። አሁን ትናንት ሁለተኛ ቀናችን ነው። በተናል ሲገባ ናዳ ያልትገፍል እንደሚሆን ቋሚ ይሁን አይሁን አላው። ከምስራቃዊ የአማራ ክልል ወደ አዲስ አበባ በሚገቡ ተጓዞች ላይ ይደርሳል የተባለ ወከባና እንግልትን በተመለከተ አስተያየት ከሰጡ ነዋሪዎች የተቀነጨበ ነው። ዝርዝሩ ከዜናው በኋላ ይቀርባል። ሰላም ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች፣ ቅዳሜ ነሐሴ ሰባት ሁለት ሺ አስራ አራት ዓመተ ምሕረት ምሽት ዝግጅታችን ጀመረ። አስተናጋጃችሁ ጽዮን ግርማ ነኝ። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር አብረናችሁ እናመሻለን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ሰላም ጤና ስጥልኝ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ሩሲያና ዩክሬን ከኒውክሌር ኃይል ማመንጫ ጣቢያው አቅራቢያ ለተፈጸሙ ተኩሶች ትላንት አርብ በድጋሚ አንዱ ሌላውን መወንጀላቸውን በቀጠሉበት ባለሙያዎች ከኒውክሌር ኃይል ማመንጫው ተገኝተው ጣቢያውን መመርመር የሚችሉበት እድል በአስቸኳይ እንዲፈጠር ሲል የተባበሩት መንግስታት ድርጅት ጥሪ ያቀረበ የዩክሬን ባለስልጣናት የኃይል ማመንጫ ጣቢያው ከሚገኝበት ስፍራ በቅርብ ርቀት ድኒፐር ከተባለው ወንዝ ማዶ ካለችው የሃርማንቴስ ከተማ ላይ የሩሲያ ጦር ከአርባ በላይ ተወንጫፊ አረሮችን ተኩሰዋል ሲሉ ከሰዋል። በጥቃቱም አንድ የ12 ዓመት ታዳጊን ጨምሮ ሶስት ሰላማዊ ሰዎች ቆስለዋል ሲሉ የግዛቲቷ አገረ ገዢ ቫሌንቲን ረዝኒቼንኮ ተናግረዋል። ሩሲያ በበኩሏ የኒውክለር ኃይል ማመንጫ ጣቢያው ላይ በመተኮስ ዩክሬንን ተወነጅላለች። ትላንት አርብ በኃይል ማመንጫ ጣቢያው አካባቢ ከባድ ውጊያ መካሄዱና የመድፍ ተኩስ ጭምር መሰማቱም ተዘግበዋል። ይህ በእንዲህ እንዳለ ዓለም አቀፉ የአቶሚክ ኤነርጂ ድርጅት አይኤኢኤ ኃላፊ ውጊያው ካልቆምና የኒውክሌር ተቆጣጣሪዎች ወደ ጣቢያው እንዲገቡ ካልተፈቀደ በስተቀር ተጨባጭ የኒውክሌር አደጋ ስጋት መኖሩ ይቀጥላል ብለዋል። የአይኤኢኤ ዋና ኃላፊ ራፋኤል ግሮሲ ባለፈው ሐሙስ ትስያት ላይ በተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ስብሰባ ላይ በሰነዘሩት በዚህ አስተያየት ይህ ከባድና አደገኛ ሰዓት ነው ነበር ያሉት። አይኤኢኤ ወደ ዛፖሪዣ ተጉዞ ተልእኮውን ማከናወን ይችል ዘንድም በአስቸኳይ ሊፈቀድለት ይገባል ብለዋል። የኒኩሌር ኃይል ማመንጫ ጣቢያውን የተቆጣጠሩት የሩሲያ ኃይሎች በዩክሬን ጦር ሰራዊት ይዞታዎች ላይ ጥቃት ለማድረስ ጣቢያውን እንደ መሸሸጊያ ጋሻ ተጠቅሞበታል በሚል ይወነጀላሉ። የሩሲያ ወታደሮች ተቋሙን ቢቆጣጠሩትም ዩክሬናውያኑ የጣቢያው ሰራተኞች ግን በተቋሙ የሚሰሩትን ስራ መስራታቸውን ቀጥለዋል። በተናጠል ዜና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በሰጡት መግለጫ የዛፖሪዣ የኒኩሊየር ኃይል ማምንጫ ጣቢያ ለምንም አይነት ወታደራዊ እንቅስቃሴ አላማ መዋል የለበትም ሲሉ አስጠንቅቀዋል። በሌላ ዜና የዩክሬኑ ፕሬዚዳንት ቮሎዲሚር ዜለንስኪ ትላንት አርብ ባሰሙት ንግግር ዩናይትድ ስቴትስና ሌሎች አገሮች ሩሲያን በአሸባሪ መንግስትነት እንዲፈርጁ ሲሉ አሳስበዋል። ይህን ተከትሎም አንድ ከፍተኛ የሩሲያ የውጭ ጉዳይ መስሪያ ቤት ባለስልጣን በትናንትና ሁለት ሲናገሩ የዩናይት ስቴትስ ምክር ቤት ሩሲያን በአሸባሪነት የሚፈርጅ ህግ ያጸደቀ እንደው በሞስኮ እና በዋሽንግተን መካከል ያለው ግንኙነት ክፉኛ ይጎዳል ብለዋል። አንድ ከፍተኛ የዩናይት ስቴትስ ባለስልጣንም በበኩላቸው ያን የኒውክለር ኃይል ማመንጫ ጣቢያ መምታት የሚያስከትለውን ውጤት ጠንቅቀው የሚያውቁ ዩክሬናውያን ጣቢያውን ለመምታት ፍላጎት ይኖራቸዋል የሚል እምነት የለኝም ሲሉ ጣቢያው በዩክሬን ኃይሎች በራሳቸው ኢላማ ተደርጓል የሚለውን የሩሲያን ውንጀላ ውድቅ አድርገዋል። በሌላ የዩክሬን ዜና ከአምስት ተኩል ወራት በላይ ሩሲያ በያዘቻቸው የአገሪቱ አካባቢዎች ህሙማን ሊገዟቸው የሚችሉ መድኃኒቶችን እንዳያገኙ በማድረግ በሰብአዊነት ላይ ወንጀል ፈጽመዋል ሲሉ የዩክሬን ጤና ሚኒስትር ሞስኮን ከሰሱ። የጤና ጥበቃ ሚኒስትሩ ቪክቶር ሊያሽንኮ ከአሶሽትድ ፕሬስ ጋር ባደረጉ ቃለ ምልልስ እንደተናገሩት የሩሲያ ባለስልጣናት በያዟቸው ከተሞችና መንደሮች ውስጥ ላሉ ዜጎች መንግስታቸው መድኃኒቶችን በቅናሽ ለህዝብ እንዲደርሱ የሚያደርገውን ጥረት በተደጋጋሚ አግደዋል ሲሉ ነው የከሰሱት። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስላማዊ ቡድን አፍጋኒስታንን በተቆጣጠረበት የመጀመሪያ ዓመት ዋዜማ የትምህርት የሥራ እንዲሁም የፖለቲካ ተሳትፎ መብቶችን ለመጠየቅና የታሊባንን አገዛዝ ለመቃወም ዛሬ ቅዳሜ አደባባይ የወጡ ሰዎችን ለመበተን ካቡል ውስጥ የሚገኙ የመንግስቱ የጸጥታ ኃይሎች ወደ ሰማይ መተኩሳቸውና በሴቶች ላይም ድብደባ መፈጸማቸው ተዘገበ። ብዙም የማይደፈር በሚመስለው በዚህ የታሊባን ኃይሎችን በመቃወም የተካሄደ ትዕይንት በአፍጋኒስታን ዋና ከተማ ወደሚገኘው የትምህርት ሚኒስቴር ያመራው ሰልፍ የመንግስቱ ኃይሎች የኃይል ምላሽ ከመስጠታቸው አስቀድሞ በነበረው ጊዜ ውስጥ የሰልፉ ተሳታፊዎች ስራ፣ ዳቦና ነጻነት እንፈልጋለን የሚሉ መፈክሮችን ሲያሰሙ ተስተውለዋል። በመጨረሻም እቁ ደራሲ ሳልማን ሩሽቲ በትላንትና ዕለት ምዕራብ ኒውዮርክ ውስጥ በተዘጋጀ አንድ ስነ ስርዓት ላይ ሊናገር ሲል በተቃጣበት ጥቃት ከባድ ጉዳት ከደረሰበት በኋላ በዛሬ ዕለት ሆስፒታል መግባቱ ታውቋል። የሩሽዲ ወኪል ሲናገርም የ75 ዓመቱ ደራሲ ጉበቱ ተጎድቷል። የእጅ ነርቮቹ ተቆርጠዋል እናም ብርሃኑን ሊያሳጠው የሚችል አደጋ አይኑ ላይ ደርሶበታል ብለዋል። የሚተነፍሰውም በመሳሪያ ይገዛ መሆኑን ተናግረዋል። ሩሽዲ ሰይጣናዊ ጥቅሶች በሚል ርዕስ እንደ አውሮፓውያኑ አቆጣጠር በ1980 ዎቹ የደረሰው ልቦወለድ መድብል የኢራኑን መሪ የግድያ ዛቻ እንዳስከትልበት ይታወሳል። ሩሽዲ ላይ ጥቃቱን ያደረሰው ሰው በፖሊስ ቁጥጥር ስር የዋለው የፌርቪው ኒውጀርሲ ነዋሪ ሆነው የ24 ዓመቱ ሀዲ ማታር መሆኑም ታውቋል። የማታር ጠበቃ ግን አስተያየት ከመስጠት ተቆጥበዋል። ፖሊስ በሩሽዲ ላይ ለደረሰው ጥቃት መንስኤው ምን ስለመሆኑ እስካሁን ግልጽ አይደለም ብሏል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አሉላ ከበደን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላልፍላችሁን የቅዳሜ ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማህሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማህሪክ ላይ ማግኘት ትችላላችሁ። ሀሽታግ ቪኦኤ አማህሪክ የትዊተር ገጻችን ነው። ተከተሉን፣ ተነጋገሩ። ወደ ቀዳሚው ዘገባችንን ውሰዳችሁ? በምስራቃዊ የአማራ ክልል ወደ አዲስ አበባ በሚገቡ ተጓዦች ላይ ይደርሳል የተባለው ወከባና እንግልት ትላንትናና ዛሬ ቢቀንስም አሁንም መጉላላቱ እንዳለ አስተያየት ሰጪዎቹ ተናግረዋል። በአማራ ክልል የሰሜን ሸዋ የህዝብ ማመላለሻ ተሽከርካሪዎች ለአንድ ቀን አቋርጠውት የነበረውን ስምሪት መጀመራቸው የተነገረ ሲሆን ችግሩ ዘላቂ መፍትሄ እንዲያገኝም መንግስት ለጉዳዩ ትኩረት እንዲሰጥ የሰሜን ሸዋ ዞን የህዝብ ትራንስፖርት ማህበራት ጥምረት ጠይቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ከቀናት በፊት ለአሜሪካ ድምጽ በሰጡት መግለጫ መጉላላቱ የደረሰው ከጸጥታ ጋር በተያያዘ እንደሆነ አስታውቀው ነበር። ተሳፋሪዎቹ ግን ገንዘብ ከፍለው ወደ አዲስ አበባ የሚያልፉ እንዳሉ ለጣቢያችን መግለጻቸው ይታወሳል። መስፍን አራጌ በዚህ ዙሪያ ያሰናዳውን ዘገባ እንደሚከተለው ያቀርበዋል። ስማቸውን እንዲገለጽ ያልፈለጉ የሕዝብ ማመላለሻ አውቶብስ ሾፌር ትናንት ከደሴ ወደ አዲስ አበባ በሰላም እንደገቡ ገልጸዋል። ትናንት ከደሴ ወደ አዲስ አበባ ምንም አላሉ። ለምስምርና የገባነው ትናንት አስር ሰዓት አካባቢ ነው፣ አዲስ አበባ የገባው። ከዛ ፊት ግን የነበረው ነገር ያው ሰው ሜዳ ላይ እየደፋ ነበር። የምንገባው ምንም አይነት ወርድ ልኛ መጠየቅም ሳፋሪ መጠየቅ ምንም አይነት መብት የለንም፣ ጥያቄም ካቀረብ ስመላለ ነው። ይህ ግን ዘላቂ ይሁን ጊዜያዊ ማረጋገጥ አይቻልም ይላሉ አስተያየት ሰጪው። እሱን እንግዲህ የምናውቀው ቋሚ ሲሆን ነው ማለት ከዛሬም ቦታ እየተናገር ነበረ። አንድ ቀን ወይም ሁለት ቀን ይጠቁሱትና ወይም ደግሞ የተወሰኑ መኪኖች ከሄዱ በኋላ ግማሽ በኋላ እርምዶ የሚወጣው ተቦርዶ የቀረው ይመለሳል እንደዚ አይነት ነገር ነው ያለው። አሁን ትናንት ሁለተኛ ቀናችን ነው። መጠናም ሲገባ ነገ ያልገው እንደሚሆን ቋሚ ይሁን አይሁን አናው። ፈንታቢል ጌታሁን የተባሉ የህዝብ ማመላለሻ አውቶቡስ ሾፌር በአንጻሩ ችግሩ ተቀርፏል ለማለት አያስችልም የሚል አቋም አላቸው። ደስ ሲላቸው ያሳልፈዋል። እንደገና ደግሞ ገንዘብ ከሰጣቸውም ያሳልፈዋል። ደግሞ አንድ ቦታ ገንዘብ ሰጠ የሚቀጥለው ላይ ደግሞ የምትመለስበትም አጋጣሚ አለ። ዞሮ ዞሮ ችግሩ ምንም አልተቀረፈም። ትናንትና ነው እርስዎ የመጡት ወደ ደሴ? እኔ ከአዲስ አበባ ደሴ ትናንትና ነው የመጣሁት። ከአዲስ አበባ ደሴ ሲመጡ መንገድ ላይ ያዩት ሁኔታ ከስከ ዛሬው የተለየ ነገር አለው? ምንጊዜም ጧጧት ከአዲስ አበባ ስንወጣ ምንም ችግር የለውም። ያው ትራፊኩ በሰበብ አስባብ ዝም ብሎ የማማረር ስራ በቃ ስራውን ጠልተው ወይንም እንዲያትመጣ ሁላ የሚያደርግህ አይነት ስሜት ይሰጡሃል እንጂ ስንወጣ ምንም የምናየው ችግር የለም። ከዛ ውጭ ስትመለስ ነው ወደ አዲስ አበባ ስትገባ ያለው ችግሩ ማለት ከምስራቅ የአማራ አካባቢዎች ወደ አዲስ አበባ የሚጓጓዙ የተጓዙ ተሳፋሪዎች አዲስ አበባ ሊደርሱ ጥቂት ኪሎ ሜትሮች ሲቀሯቸው የአዲስ አበባን መታወቂያ አልያዛችሁም በሚል ወደ ደብረ ብርሃን እንዲመለሱ አልያም ባሉበት እንዲጉላሉ መደረጋቸውን ለአሜሪካ ድምፅ ከቀናት በፊት መናገራቸው ይታወሳል። አዲስ አበባ ደርሰው መመለሳቸውን የሚናገሩ አንድ አስተያየት ሰጪ ችግሩ ከመጉላላትም እንደሚያልፍ ጠቁመዋል። እዚ አዲስ አበባ አካባቢ ስንሄድ መንገድ ላይ ያስቁመው የሚፈልጉትን ሰው ያወርዳሉ። ደግሞ ጥያቄ ስትጠይቅ ለምን አልገባም? ለምንድነው የምከለከለው? የአማራ መታወቂያ ቢዛ አዲስ አበባ ለምንድነው የማልገባው? ምናምን ብለህ ስትጠይቅ ናቋያንተን ምናም ብለው ዳር ያስቀምጡህና መኪናው ኒድ ይባላል። ከዛ በኋላ እነዛ ልጆች ወደ አዲስ አበባ የማይመጡም፣ እኛ ስልክ ተቀብለናቸው እንሄዳለን። ከዛ በኋላ ስልካቸው አይሰራ፣ ስልካቸውን ይቀማሉ። አንዳንድ ኢንፎርሜሽን ደግሞ ስንጠይቅ ለእኛ ጓደኞቻችንም የታሰሩ አሉ። ሹፌሮች ለምንድን ነው የሚቀሩት ብለው በሚጠይቁ በሳ ሹፌሮች ይታሰራሉ። እነዛ ሹፌሮች ተለቀው ሲመጡ ምንድነው ብለን ስንጠይቃቸው እንደዚህ ታስረን አደር፣ ዝናብ ሲደበድበን አደረ። ጣራውን ነቅለው አውቀው ከፊትለፊት የሚታየው ግድግዳ ነው ጣራው የተነቀለ ቆርቆሮ ውስጥ ነው የሚያስሯቸው። አንድ ሰው ም እንቅልፍ ተኝቶ አያድርም። እዛ አካባቢ ያለው ዝናብ ይታወቃል። ዝናብ እየመታቸው እንዳይተኙ ተደርገው ነው የሚያድሩት። ብዙ ማንጓ ተቋጥጠ ነው የሚደርስም። አሁን ብዙ ልጆች አሉ የታሰሩ ምናምን አሉ የት እንደደረሱም አይታወቅም። ከአሜሪካ ድምጽ ጋር ቆይታ ያደረጉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ አፈጻጸሙ እንከኖች ቢኖሩበትም ዋና ዓላማው መዲናዋ አዲስ አበባ ላይ ሊደርስ የሚችሉ የሽብርና ሌሎች ጥቃቶችን ለመከላከል እንደሆነ አስረድተው ነበር። የሽብር ቡድን በተለይ ከዚህ በፊት በጦርነቱ ወቅት ላይ በአማራ ክልል በወረራ ተይዘው ከነበሩት አካባቢዎች በጣም ብዙ መንግስታዊ ሰነዶች በዝርፊያ ተወስደዋል። የመታወቂያ ለመጣ ለመሻትም የሚያገለግሉ የተለያዩ ሰነዶች እና አነስተኛ መታወቂያዎችም ጭምር ከነዚህ አካባቢዎች ተወስደዋል። ያንን በተለያየ መልኩ አሁን ፊት ለፊት ይሄ ቡድን በጦርነት ከመግጠም ይልቅ በተለያዩ መንገዶች የዜጎችን ሰላም ለመረበሽ ብዙ ጥረቶችን ከተለያዩ አካላት ጋር በመቀናጀት እየፈጸመ መቆየቱ ይታወቃል። ከዚህ በፊት ከሸኔ ጋር በትብብር እየሰራ እንደሆነ እና የሰላምን ለማደፍረስ ብዙ ጥረቶችን ሲያደርግ እንደነበረ ይታወቃል። በይፋም የገለጸው ጉዳይ ነው ይሄ። ከዛ ባሻገር ግን የተለያዩ ሰርጎ ገቦችንም በመጠቀም በተለይ ትልልቅ ከተሞች ላይ ጥፋቶችን ለመፈጸም እቅዶች እንዳሉት የደህንነት ባለሙያዎች ጋር ይሄ መረጃ በመድረሱ በጣም ጥብቅ ፍተሻዎችና የተለያዩ ምርመራዎች ሲደረጉ ቆይተዋል። በተለይ ደግሞ ዋና የዚህ የጥፋት ኃይሉ ትልቁ ትኩረት የነበረው በአዲስ አበባ ላይ የሚደረጉ ጥፋቶች ናቸው። ምክንያቱም እዚህ ከተማ ላይ የሚደረግ ማንኛውም ክስተት የሚፈጸም ማንኛውም ሁነት ዓለም አቀፍ ትኩረትን ከመሳቡን ባሻገር በመላ ሀገሪቱ ያሉትንም ዜጎች ደህንነት ለመረበሽ እና ይሄ የሰላም ስሜትንም ለማሳጣት በጣም ትልቅ ሚና ሊኖረው ስለሚችል አዲስ አበባ ላይ በጣም የተቀናጀ ጥቃቶችን ለመፈጸም ብዙ ጥረቶች ሲደረጉ እንደነበረ ይሄ መረጃ የደህንነት አካላት ጋር በመድረሱ ምክንያት ወደ አዲስ አበባ የሚደረጉ ማን ናቸውም እንቅስቃሴዎች ላይ ጥብቅ ፍተሻዎች ሲደረጉ ቆይተዋል። ሚኒስትር ዴቷ ይህም ተጨባጭ ውጤት አስገኝቷል፣ ባይ ናቸው። ባለፈው በተለይ አንድ ወር ውስጥ በጣም ብዙ መሳሪያዎች፣ የተለያዩ ግብዓቶች ወደ ከተማ ገብተው ቢሆን ኖሮ ብዙ ጥፋቶችን ሊያደርሱ ይችሉ የነበሩ እና በፍተሻ የተገኙ ቁሳቁሶች አሉ። የጦር መሳሪያዎች አሉ። የመገናኛ ሬዲዮዎች አሉ። ከዛ ባሻገር ለሽብር እንቅስቃሴ የሚያገለግሉ የተለያዩ የውጭ ሀገር ገንዘቦችም ጭምር በህገወጥ መንገድ ሲንቀሳቀሱ እዚሁ ወደ አዲስ አበባ መግቢያ በሮች ላይ በፍተሻ የተያዙ ናቸው። ከዛ ባሻገር ደግሞ ለጥፋት እንቅስቃሴ ስምሪት ተሰጥቷቸው ጭምር ወደ ከተማ ለመግባት ሲሞክሩ የነበሩ ግለሰቦችም እንደዚሁ ተይዘዋል። የሸኔ ጨምሮ የሌሎችም የሽብር አካላቱ ሴል በመሆን እያገለገሉ የነበሩ ማለት ነው እና ይሄ በአጠቃላይ በጣም ጠንካራ የሆኑ ፍተሻዎች በዚህ የአዲስ አበባ መግቢያዎች አካባቢ ላይ ሲፈጸሙ መቆየታቸው ይታወቃል። በዚህ ምክንያት ደግሞ ዜጎች ላይ እንግልት ሲያጋጥም እንደነበረ በጸጥታ ኃይሉም እንደዚህ የፍተሻ አፈጻጸምን በተመለከተ ዜጎች ምሬት የሆነ መምጣቱንም የሚያሳዩ አንዳንድ ቅሬታዎች ሲነሱ ቆይተዋል። ነገር ግን የደህንነት ስራ አፈጻጸም ላይ ማሻሻያዎች መደረግ እንዳለባቸው ከዛ ባሻገር ደግሞ የደህንነትና የጸጥታ መዋቅሩን በራሱ ማጥራት እንደሚያስፈልግ የብሔራዊ የጸጥታና የደህንነት ጉዳዮች የብሔራዊ ደህንነት ምክር ቤቱ ያወጣው መግለጫ አለ። እዛ ላይ አንዱ የተቀመጠ አቅጣጫ ነው። መዋቅሩን ማጽዳት ያስፈልጋል በሚል አፈጻጸሙ ላይ ችግሮች እንዳሉ የሚያምኑት የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ምክትል ቢሮ ኃላፊ ህሊና መብራቱ ክብርን የሚነኩ ዘለፋዎችም ተሳፋሪዎች ላይ እንደደረሰ ለአሜሪካ ድምጽ እየጠቆሙት ከቀናት በፊት ነበር። አንዳንድ እየመጡ ጥቆማዎችም አሉ። ጥሩ ያልሆኑ ንግግሮችን በመናገር እየተነገረ ይሄ ፈጽሞ መስተካከል ያለበት ጉዳይ ነው። የጸጥታ አካሉ ችግሩ ለመስራት እየሄደበት ያለው አግባብ የሚለው ላይ በጣም ተደጋጋሚ ሮሮ ከህብረተሰባችን እየመጣ ነው። ይሄ ጊዜ መታረም አለበት ብለን የምናምነው እናቶች፣ አረጋውያን፣ ህጻናቶች፣ እንደገና በቂ ገንዘብ ይዘው ከቦታ ቦታ መንቀሳቀስ የማይችሉ ወገኖቻችን እየተሰቃዩ ነው የሚገኙ ንጹሀን አላግባብ እንዳይንገላቱብን መስራት አለብን ብለን የምናምነው ካሁን ድረስ እያው ለተፈጠረው መግባ እጅግ በጣም ነው እኛም ቅር የተሰኘ ነው። በአጭር ጊዜ ግን ይስተካከላል ብለን ተስፋ እናደርጋለን። የምንኖርበት እየታወቀ የማንኖርበትን ከተማ መታወቂያ መጠየቅ አግባብ አይደለም የሚሉት የአሜሪካ ድምጽ የመረጃ ምንጮች ለመጉላላቱ እንደ ምክንያት የሚጠቀሰውን የጸጥታ ጉዳይ አይቀበሉትም። የጸጥታ ስጋት አለ ከተባለም ህዝብ የማይጉላላበትን ሌሎች አማራጮችን መውሰድ ይቻል ነበር ይላሉ። የጸጥታ ችግር አለ ከተባለ ችግር ፈጣሪና ችግር ፈጣሪ ያልሆነውን ህብረተሰብ ሊለዩ የሚችሉበት አሰራር መዘርጋት ሲገባ እንደው በጥቅል ዝም ብሎ ተጓዥን በዚህ መልኩ ማጉለላት ከፍተኛ የሆነ የጸጥታ ችግር ሊፈጥር ይችላል። እያንዳንዱ ተጓዥ ከሚነሳበት ቦታ ሰላማዊ ነዋሪ መሆኑን እና ሰላማዊ ተጓዥ መሆኑን የሚያረጋግጥበት መንገድ ማመቻቸት እየተቻለ ማህበረሰቡ ወደ ጉዞ ከገባ በኋላ መንገድ ላይ ባልታሰበ ሁኔታ አዲስ አበባ ለመግባት ጥቂት ኪሎ ሜትር ሲቀር የሚደረግ ነገር እኔ ከጸጥታም ጋር ላይ ያይዘው የአማራ ክልል ሎጂስቲክ እና ትራንስፖርት ባለስልጣን ዋና ዳይሬክተር ውቢ አጥናፉ ጉዳዩ የጸጥታ ከሆነ ስምሪ ቤቱን ለተወሰኑ ጊዜያት እናቁም የሚል ጥያቄ መስሪያ ቤታቸው ማንሳቱን ያስታውሳሉ። እንዲህ አይነት ችግር እንደተፈጠረ አንደኛ ባለሀብት፣ ሁለተኛ ትራንስፖርት አገልግሎት ተጠቃሚ የህብረተሰብ ክፍል ለምን ይጉላላል? ምንድነው መሰረታዊ ችግሩ? ምላሽ ሊሰጥ ይገባል የሚለውን ጥያቄ ማቅረብ ከኛ ይጠበቃል። ይህን አቅርበናል። እኛ እንደዚህ አይነት ችግር የሚኖር ከሆነ ትራንስፖርት አገልግሎቱ ላይ የሚፈጥረው እንቅፋት በራሱ ተጋዥ ላይ ጫና ፈጥሮ የሚፈለገው ቦታ ካልደረሰ እና በዚህ ጉዳይ ላይ አስተማማኝ የሆነ ነገር ከሌለ ትራንስፖርት አስፈላጊ ዚ ከሆነ ጋፕ ብሎ መቆየትም ካለበት እስከዛ ድረስ ሊደርስ ይገባል የሚል ነው። አንስተናል እስከዛ ድረስ ኛ ጥያቄው ነገር ግን ይህንን መሰረት በማድረግ የትራንስፖርት አገልግሎት አይቆምም ነው እ ሰጠል በጸጥታ መዋቅሩ ምክንያት ግን አንዳንዴ በተግባር የምታያቸው ደግሞ በዚህ ልኩ ነው የማታያቸው አሉ። በዚህ ጉዳይ የአሜሪካ ድምፅ ከኦሮሚያ ክልል ምላሽ ለማግኘት ያደረገው ጥረት እስካሁን አልተሳካም። እንደተሳካልን ምላሻቸውን አካተን ይዘን የምንቀርብ ይሆናል። ውጥረቱን ተከትሎ ባለፈው ረቡዕ ከደብረ ብርሃን ወደ አዲስ አበባ አቅጣጫ አስር ኪሎ ሜትር ርቀት ላይ በምትገኘው ጫጫ ከተማ ማንኛውም ተሽከርካሪ እንዳይንቀሳቀስ መንገዶች በድንጋይ በመዘጋታቸው ምክንያት ለአንድ ቀን ወደ አዲስ አበባም ሆነ ከአዲስ አበባ ወደ ሰሜኑ ክፍል እንቅስቃሴ ተቋርጦ ነበር። ድርጊቱ የተፈጽመው ለጉዳዩ ትኩረት ይሰጠው በሚል እንደሆነ ከስፍራው እየደረሰን መረጃ ያመላክታል። ከሰሜን ሸዋ ዞን የተለያዩ አካባቢዎች ተነስተው መዳረሻቸውን አዲስ አበባ የሚያደርጉ አሽከርካሪዎችም በተመሳሳይ እለት ለአንድ ቀን አገልግሎት እስከ ማቋረጥ ደርሰው እንደነበር ስማቸውን ያልገለጹ አሽከርካሪ አስተያየት ሰጥተዋል። አስተያየት ሰጪው ችግሩ ሰሌዳ እየተለየ እስከ መቅጣት ይደርሳል ነበር ያሉት። የደረሰብን እንግልት ጣፎ ሰንዳፋ በሚባለው አካባቢ ነው የሚደርስብን። ከወሎ የሚመጡት አውቶቡሶች ይታገታሉ፣ ይመለሳሉ። እኛ ራሱ እየታሰር ሰንዳፋ በሚባለው አካባቢ የአማራ ሰርጋ ክሰሱ ተብለናል። እየተባለ ትንሹ ሺ አምስት ነው እስከ ስድስት ሺ ሰባ ሺ እስከ አስር ሺ ድረስ እየፈሰሱ ነው ያሉት። በቃ መስራት አልቻልንም። በምን ምክንያት ክስ ይጻፍላችኋል? ምንም የምናውቀው ነገር የለም። እኛ ምንም ምንም ይዘን ሄዳለን። በኦሮምኛ ነው ስሜት የምትከፍለው እዛ ላይ ነው የሚጻፈው። በኦሮምኛ ስለሆነ የክሱን አይነትም መለየት አልቻላቸውም። አንለይም። ስንት ነው ትትሎ ጀርባው ላይ ይጽፍላል። ይህና ይህን ተቀጣይላል። ምን ታደርጋለህ? የሰሜን ሸዋ ዞን የህዝብ ትራንስፖርት ማህበራት ጥምረት ሰብሳቢ ገብረ እግዚአብሔር ተሰማ በተሳፋሪዎች ላይ ከሚደርሰው እንግልት ባሻገር አሽከርካሪዎች አሳማኝ ባልሆነ ምክንያት ለቅጣት ይዳረጋሉ ካሉ በኋላ ነሐሴ ሶስትና አራት ወደ አዲስ አበባ እየገቡ ወይም ከአዲስ አበባ እየወጡ ሰማንያ የሚሆኑ የሰሜን ሸዋ አሽከርካሪዎች በኦሮሚያ ክልል በሚገኙ ከተሞች የቅጣት ደብዳቤ እንደተጻፈባቸው አስታውሰዋል። ይህንንም ተከትሎ ለአንድ ቀን አገልግሎት አቋርጠው እንደነበር አረጋግጠዋል። ችግሮቹ ብዙ ናቸው። እዚህ ወደ አስራ ሁለት የሚሆኑ ማህበራቶችም አሉ። የኦሮሚያ ማህበራታት በትክክልና ፍትሃ የሆነ ስምሪት ሰሜን ሸዋ ላይ ይሰጣል እውነት ለመናገር ነገር ግን ኦሮሚያ ላይ ውሃ ቀጠነ ክሶች አሉ። ጠብ ጠማሽ ወይም ደግሞ ጠብ አጫሪነት ክሶች ይካሄዱብናል። አስራ ሁለት ሰዓት ከሆነ በኋላ ከአዲስ አበባ መውጣት አትችሉም ተብሎ የሚታደርበት ሁኔታ አለ። ከዚህም ሲሄዱ መታወቂያ አይተው የሰሜን ወሎ ሰው ጭናቸኋለ የችግር ፈጣሪዎች ናቸው ተብሎ ተሽከርካሪዎቹ የጫኑትን ሰው ዘው እንዲመለሱ ከጣፎ የተመለሱበት ከሸኖ የተመለሱበት ብዙ ናቸው። ኪሳራና እንግልት አለ። ደብረ ብርሃን ላይ ሰው መጨናነቅ የተፈጠረበት ሁኔታ አለ። ተሳፋሪዎቹም በጣም ተጉላልተዋል። ችግሮቹ እንዲበቀላል የምንናገራቸው አይደሉም። ይህ ይሄ ደግሞ እውነተኛ አሰራር ነው ብለን የምናስበውም አይደለም። ምናልባት የመንግስትን አሰራር ሽፋን ያደረጉ ጥቂት ግለሰቦች ይህ ችግርና ሁከት እንዲነሳ ጠብጠማሽ የሆነ ሴራ የተሞላበት ስራ እየተሰራ መሆኑን ገና በፊት ተረርተነዋል። ሙስናው እጅግ በጣም የተጋነነ ነው። ቅብብሎች ነው የሚያደርገው። ከሸኖ ጀምሮ እስከ ጣፎ ድረስ ያለው የትራፊክ ቁጥርም ከፍተኛ ነው። ሳያስቆሙም አያሳልፉ። በመደለያ የሚታለፍ ነው። ለምንድነው ይሄ የተደረገው ስንልኮ ሹፌሮች በየቀኑ ይነግሩናል። ለእነዚህ ቆርሰን ለምንሰጣቸው ሰዎች ካልሰጠን በፍጹም ዝር maalesef çilimli. መሄድ አንችልም። ስለዚህ ችግር አለብን። ችግሩን ፍቱ ሲባል የሚፈታ አካል የለም፣ ዞር ብሎ የሚያያቸው የለም። የሚያስቆሙበትን ምክንያት ዋነኛው የግል ጥቅምን ለማዳበር ነው። የሚገመግማቸው ዞር ብሎ የሚያያቸውም አካል ያለ አይመስለኝም። ጥፋተኛ ናቸው ተብሎ የሚደበደቡ ሽፍሮች አሉ። ይሄ ቅሬታ ሲቀርብ ምላሽ የሚሰጥ የለም። የኦሮሚያ ተሽከርካሪዎች ብቻ ሲሆኑ እንዲሰሩ የሚደረግበት ሁኔታ አለ። እኛ እዚህ እውነት ለመናገር ሰሌዶቹንም እሰጣቸዋለሁ። የሰሜን ወሎ ሕዝቦች ደብረ ብርሃን ላይ መጥተው በእነሱ ተሽከርካሪ ማታ ወደ ሶስት ሶስት ሚኒባስ ስንልክ አዲስ አበባ ገብተዋል። የአማራ ሰሌዳ የለጠፉ ቢሆን ኖሮ አይገቡም። በኦሮሚያ ሰሌዳ በለጠፉ ተሽከርካሪዎች ግን ሸሽተናቸዋል። በዚህ ጉዳይ ላይ የዞኑን ትራንስፖርት መምሪያ ኃላፊ ለማነጋገር ያደረግነው ጥረት በኃላፊው ስልክ አለማንሳት አልተሳካም። አቶ ገብረ እግዚአብሔር ግን ከመንግስታዊ መዋቅሩ ጋር ደረሰን ባሉት ማስተካከያ መሰረት ከአንድ ቀን ተአቅቦ በኋላ በማግስቱ ወደ ስምሪት መግባታቸውን ጠቁመዋል። ስራ የጀመርንበት ምክንያት ያው ከሚመለከታቸው የመንግስት አካላት ፌዴራል ላይ ውይይት አድርገው ኬላዎቹ በፌዴራል ፖሊስ የሚጠበቁበት ሁኔታ ተመቻችተዋል፣ የኦሮሚያ ተቆጣጣሪዎች ይቀየራሉ፣ የወከባና እንግልቶች ይቆማሉ፣ የእነዚህ አላግባብ የተከሰሱት ገንዘባቸው ተመላሽ ይደረጋል የሚል መልስ በአስተዳደርና ጸጥታ በኩል ስለደረሰን እነሱን ተስፋ አድርገን ሕዝቡም እንዳይቸገርና እንዳይጉላላ በዚህ ተስፋ መሰረት ነው ወደ ስራ እንዲገባ የተደረገው። ይህንን በአካል የተገኘ ግኝት ተብሎ ተነግሮን ነው ወደ ስራ ስንገባ። ስምሪት ሲሰጥ፣ ወደ አዲስ አበባ ጉዞ ሲጀመር፣ ችግሮቹ ከተነሱ እዛው ቦታው ላይ እንዳላችሁ ቆማችሁ ደውልልን ብለው ስልክም የሰጡን የመንግስት አካሎች ነበሩና ከፖሊስም ከአስተዳደርና ጸጥታም የተሰጡን ስልኮች ነበሩ። በዛ አይነት ስራውን ሲጀምሩ ምንም እንዳል ገጠማቸው ሹፌሮቻችን፣ እንከታተል ነበርና በሰላም ወደ አዲስ አበባ እንደገቡ ከአዲስ አበባም በሰላም እንደተመለሱ ነበር ስንከታተል የነበረው። አሁን ይስተዋሉ የነበሩ ችግሮች በመጠኑ ተሻሽለዋል ብለዋል አቶ ገብረ እግዚአብሔር። አሁን ያለው ነገር የተሻለ አዝማሚያ ያለው ከሰሜን ወሎ እና ደቡብ ወሎ የሚመጡ አውቶቡሶች ትናንት አዲስ አበባ ነበርኩና ሲገቡ አይቻለሁኝ። ሌላው ደግሞ ከደብረ ብርሃን ተነስተው የሚሄዱ ተሽከርካሪዎች ላይ ይወስዱት የነበረው አላስፈላጊ ቅጣት ለዚህ ለሁለት ቀን ተንፈስ ብሏል። ግን በመልኩን ሊቀይር ይችል ይሆናል የሚል ነው። ላይም እንደዚህ ተቀጣን የሚሉ ግለሰቦች አሉ። ትክክለኛውን መረጃ ፈልጎ መያዝ ስለሚያስፈልግ ነው እንጂ እዛ ቦታው ላይ ችግሮቹ የቀለሉ ይመስለኛል። ትናንት ዝናብም ነበር። መንገድ ላይ ተቆጣጣሪ በደንብ ወጥቶ መታየት አልቻለም። እያየሁት እየተከታተልኩት፣ ሲሄድም ስመጣም መጣም አይቸው ነበር። የላሉ ነገሮች የሚታዩ ይመስለኛል ከዝናቡም አኳያ ካልሆነ በስተቀር መድረክ ገና አልተዘጋጀም። ስለምን እንዲህ ተፈጠሩ፣ ምንድን ነው ችግራቸው ተብሎ ተጣርቶ ወደ ህግ ማሻሻያ ሊሰራባቸው የሚችል ሀሳቦች በእኛ በኩል የተነጋገርናቸው ነገሮች የሉ። እኛም ኖረን የመንግስትም አካል ኖሮ በጋራ ተነጋግረን ችግሮች የተለየበት ሁኔታ ገና ነው። ምናልባት ለሰኞ ተብሏል። ከሰሜንና ደቡብ ወሎ ከዋግምራና ሰሜን ሸዋ አካባቢዎች ወደ አዲስ አበባ በቀን ከአራት መቶ የሚልቁ ተሽከርካሪዎች ይጓጓዛሉ ብለው አሽከርካሪዎች ይገምታሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ወደ ተከታዩ ዘገባችን እንውሰዳችሁ። የአልቃይዳው መሪ አልዛዋሪ መገደል በአሸባሪው ቡድን የወደፊት አቅጣጫና በዩናይትድ ስቴትስ እንዲሁም በሸሪኮቿ ደህንነትና ጸጥታ በተለይም በዓለም ደህንነት ላይ ምን አንደምታ ይኖረው ይሆን የሚሉትን ጨምሮ በርካታ ተዛማጅ ርዕሶችን የሚዳስስ ዝግጅት ነው። ትንታኔውን የሚሰጡን በዩናይትድ ስቴትሱ የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ፕሮፌሰር ጌታቸው መታፈሪያ ናቸው። የጥናት ትኩረታቸውም ዓለም አቀፍ ግንኙነቶችና የመካከለኛው ምስራቅ ፖለቲካን ይጨምራል። ፕሮፌሰር ጌታቸውን ያነጋገራቸው አሉላ ከበደ ነው፤ እንደሚከተለው ያቀርበዋል። በዚህ መልክ ነበር ዜናው የተሰማው። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ባለፈው ሳምንት ቅዳሜ በዩናይት ስቴትስ ልዩ ኃይሎች ለረዥም ጊዜ በተጠናና በተነጣጠረ በእርሳቸውም ትዕዛዝ ካቡል ውስጥ የተገደለበትን ዜና በያዝነው ሳምንት መጀመሪያ በቴሌቪዥን ለሕዝባቸው ባሰሙት ንግግር በዚህ መልኩ ነበር ይፋ ያደረጉት። ፕሮፌሰር ጌታቸው የዚህን እርምጃ አንድምታ ለመመልከት በቅድሚያ የአልቃይዳው መሪ በቡድኑ ዓለም አቀፍ እንቅስቃሴዎች ውስጥ የነበረውን አይነተኛ የሚሰኝ ድርሻና ይጫወት የነበረውን ሚና ምንነት፣ እናም ዛሬ በመገደሉ ቡድኑ የሚያጣውን ዋና ጉዳይ በማየት ብንጀምር። ለመሆኑ የአልቃይዳው መሪ አይመን አልዛዋሪ ገልጽ ከሆነው የአሸባሪው ቡድን መሪነቱ ባሻገር ለቡድኑ ምን ነበር ዛሬ በሕይወት ያለመኖር ውስጥ በምን በምን መልኩ ይሆን የሚያጎድላቸው? እሺ፣ እንግዲህ አዛዋህሪ ከወጣትነቱ ጊዜ ጀምሮ በዚህ በትግል በአሸባሪዎች ግብጽ ውስጥ ነው። ኢዝላሚክ ጂሃድ የሚባል የተማሪዎቹ ንቅናቄ ነበረ። የእስልምና አክራሪዎችም ናቸው ይመስለኛል። በሰባዎቹ በስልሳዎቹ፣ የግብጽ መንግስት ከገማል አብደር ናስር ጊዜ ጀምሮ እንዲወድቅ የሚታገሉ ሰዎች ነበሩ። የዛም ተባባሪ ነበረ። ከዛም በኋላ ደግሞ ያው አነዋር ሰዳትም ሲገደል እዛ ውስጥ ነበረ ተብሎ ይነገራል። እንግዲህ ኢዝላሚ ጅሃድ የሚባለው ከአልካዒዳ ጋር በሰባዎቹ ላይ እንደተዋህዱ ታወቀ ነገር ነው እና የእሱም አመጣጥ በዛ በኩል ነው። እንደዚያ ሆኖ ነው ያው እንግዲህ አልካዒዳ ኃላፊ መሪ ዋናው ሳማ ቢንላደን ነበረ፣ የሳውዲ አረቢያ ተወላጅ ነው። እንግዲህ እዛ ውስጥ ሆኖ ይሄ ሰውዬ በጣም እንደ ኡሳማ ቢንላደን የታወቀ ወጣ ወጣ የሚል ሰው አልነበረም። ሰውነቱም ደግሞ እንደ ኡሳማ ቢንላደን ተክለ አቋሙ እንደዛኛው አይደለም። ከኋላ ግን እንደ ጭንቅላት ሆኖ የሚሰራ ይሄ ነው። የጭንቅላት ስራ ነው። የማስተባበር ስራ ነው። የማማከር ስራ ነው። ትምህርቱም ደግሞ ቀዶ ጥገና ሐኪም ነበረ። ግብጻዊም ሆኖ ቀይ ጨረቃ የሚሰራ ነበረ። እንግዲህ አሁን የሰውዬ ስማ በንላደን ከተገደለ በኋላ ያው መሪ ሆኖ ቆይቷል እስካሁን ድረስ እና በቅርቡ መገደሉ ደግሞ አልካይዳ መካከል ሽኩቻ ይደረጋል። የመሪነቱን ቦታ ለመያዝ የመሪነቱን ቦታ ለመያዝ እና ማን ይመጣል የሚባሉ እንግዲህ ሰዎች ሲፈለጉም ከሱ ቀጥሎ ያሉ ሰዎች አሉ። አንደኛውም ከሞሮኮ ነው፣ ሌላኛውም ደግሞ ግብፃዊ ነው። እንደዚሁ እነሱ ይሆናሉ የተባለ ነው። እነሱ ግን ላይመጡ ይችሉ ይሆናል። እና የእሱ ሽኩቻ ሊኖር ይችላል። ሌላ ደግሞ የዚህ የእሱ መገደል ሁኔታ በተለይ አፍጋኒስታን ውስጥ መገደሉ ታሊባንም ራሱ አፍጋኒስታኖቹ በጎሳ የተለያዩ ናቸው። በብዛት እንግዲህ ፓስቱን የሚባሉ ዝርያዎች ናቸው። በብዛት የያዙት ወደ አርባ ፐርሰንት ናቸው። በሀገር ውስጥ ይሄ ሰው ማጠጋ ነበር በሚል ጎራ ተከፋፍለው በመካከላቸውም ደግሞ እንደዚሁ ሽኩቻ ሊኖር ይችላል። እንግዲህ ያለየለት ሁኔታ ነው። በዓለም አቀፍ ደረጃ መጠነ ሰፊ እንቅስቃሴ ያደርግ የነበረ በተለያዩ አካባቢዎች ቅርንጫፎች ያሉት ለብዙዎቹም መንገድ ያሳየና ተባባሪ ጭምር የሆነ ቡድን እንደመሆኑ አልቃይዳ፣ ይህ እርምጃ በቡድኑ በአፍሪቃ በመካከለኛው ምስራቅ እና በእስያ የሽብር እንቅስቃሴዎች ላይ በቀጥታ ሊያሳድር የሚችለውን ተጽዕኖ ማየት ይቻላል። አዎ፣ ዋናው አንጋፋው አልካይዳ ነው። ለምሳሌ በአፍሪካ ውስጥ ቦኮ ሀራም የሚባል አለ፣ በናይጄሪያ አካባቢ። እነሱ ደግሞ አቋማቸው ከአነሳሳቸውም የምዕራቡ ባህል፣ የምዕራቡ ትምህርት ለኛ አይጠቅምንም ብለው የተነሱ ናቸው። በምስራቁ ደግሞ በኛው አካባቢ በተለይ ሶማሌ ውስጥ አሸባብ አለ። እነሱም ደግሞ እንደዚሁ ቀዳዳ ሲያገኙ፣ ለምሳሌም በቅርቡ ወደ ኢትዮጵያ ለመግባትን ሞክረው ያው ትልቅ እርምጃ ተወስዶባቸዋል። እነሱ እንግዲህ ራሳቸውም ደግሞ ሀሳብ አላቸው፣ አላማ አላቸው። በመካከለኛው ምስራቅም ደግሞ እንደዚሁ ሐማስ የሚባሉ አሉ፣ ሂዝቡላ የሚባሉ አሉ። የመን ውስጥ ደግሞ የመን መፈረካከሱ ኢስላሚክ ስቴት የሚባሉ ታሊባን ደግሞ በዚህ በኢሻ ውስጥ እንግዲህ የታወቀ ታሊባን ነው። መንግስት ሆኗል። መንግስት ሆኖ ግን እጁ አለበት ተብሎ በዚህ አልካይዳ መሪ የሆነውን አልዛሐሪን ጥገኝነት መስጠቱ ያ ያ ሁሉ እንግዲህ ችግር ያመጣል። እርግጥ ለጊዜው ገታ ሌል ይችላል ሂደታቸው ፣ ዋናው ግን ዓላማቸው ግባቸው አንድ ነው። ይሄውም የዚህ የእስልምና መንግስት ለመፍጠር ለማቋቋም ነው። ኢስላሚስቶች እንደሚባሉት ከምዕራቡ ጋር ያላቸው ጠብ አለ። ምዕራቡ የእስልምና ሃይማኖት ጥላቻ አለባቸው። በተለይም በአሁን በአውሮፓ ውስጥ ኢስላሞፎቢያ የእስልምና ሃይማኖት ተከታዮች በዙ በአውሮፓው ስልጣኔያቸው እየወደቀ ነው የተባለ ያያ ነገር አለ። ያያ እንግዲህ እነዚህ ሰዎች አንድ ላይ ተባብረው ችግራቸው እንዲቀጥሉ ያደርጋል እና እነዚህ እነዚህ ነገሮች ናቸው እንግዲህ በብዛት አሉ የሚባለው በመጨረሻ ግን እነኝህ የራሳቸው አንደኛ የገንዘብም ችግር አላቸው። ሁሉም አቀፍ የሆነ መሪ ሊያመጡ አልቻሉም። ሁሉም በየጥጉ ይታገላል ግን ዓላማቸው አንድ አይነት ነው። ቀደም እንዳልነው የምዕራቡን ስልጣኔ በመቃወም በቁርአን የሚመራ የእስልምና መንግስት መቋቋም አለበት መንግስት መቋቋም አለበት የሚል ሁኔታ አላቸው። ግን በመካከላቸው ደግሞ ስበሳቸው እንደዚህ እንደ አካባቢው ሽኩቻ፣ ጥርጣሬ ያላቸው የሚያገናኛቸው ግን ትልቁ ጃንጥላ የዚህ የእስልምና አክራሪ እምነታቸው ነው፣ አንድ ላይ የሚያመጣቸው። ፕሮፌሰር ጌታቸው እስኪ ደግሞ ቀጥተኛ የሆኑ አንድምታዎችን እንመልከት። የዚህ ዓለም አቀፍ የጸረ ሽብር ዘመቻ የተገለጸ ዓላማ በጠቅላላው ከዩናይት ስቴትስ ጥቅምና ፍላጎት አንጻር በዓለም ዙሪያ ጥቅሞቿ እንዳይነኩ፣ የዜጎቿ ደህንነት እንዲጠበቅ፣ በተመሳሳይም የሀጋሮቿና የሸሪኮቿ ጥቅሞች እንዲጠበቁ የሚል ነውና ከዚህ አንጻርስ የአይመን አልዛዋሪ መገደል ለአሜሪካውያን ደህንነት ዋስትና ይሰጣል ወይ? በቅርቡ በዩናይት ስቴትስ የውጭ ጉዳይ መስሪያ ቤት የወጡ ማሳሰቢያዎች የቡድኑ ደጋፊዎች ወይም ቡድኑ የጥቃት እርምጃዎች ሊወሰዱ እንደሚችሉ ጠቁመው ዜጎችን አሳስበዋል በረዥም ርቀት ዋስትና የሚሰጥ ሰላማዊ ሁኔታ ለማምጣት ይረዳ ይሆን እንግዲህ በኦባማ አስተዳደር ጊዜ ቢንላደን መገደሉ ምክንያቱም እሱ ነው ቀድሞ የሚታየው እንግዲህ የአሜሪካ ትልቁ እርምጃ እሱ ነው ሁለተኛ ደግሞ አሁን በባይደን ጊዜ አይማን አልዛሃሪ መገደሉ ራሱ ደግሞ ለአሜሪካ እነኚህ በግዙፍ እንደሚታዩ ግለሰቦች ናቸው። ግን ዋናው የነኚህ ሰዎች ተገደሉ ማለት ቀደም ብለው አንግበው የተነሱበትን አላማ ይገለዋል ማለት አይደለም። ተከታዮች ብዙ አላቸው። ስለዚህ አሜሪካኖች ወይንም ሌሎቹም አገሮች ያሸባሪ ያሰጋናል የሚሉት መዘናጋት እንደሌለባቸው፣ አንዳንድ ነገሮችን ማድረግ እንዳለባቸው፣ ጠንካራ ሀይልም ወታደርን ብቻ ሳይሆን መጠቀም የዲፕሎማሲን እንትን ቻንል መክፈቱ ይሄ ይሄ ነው እንግዲህ ዋናው። ማለቅ አለባቸው ማለትም አይቻልም። እነዚህ ሰዎች ሊያልቁም አይችሉም። ግን የተነሱበት አላማ ከመሰረቱ እንዴት ተነሱ፣ እንዴትስ ሊያገኙ ይችላሉ የሚለውን በገንዘብም በዲፕሎማሲም ትንሽ የሻከረውን ማለስለስ ያለባቸው ይመስለኛል። በአንጻሩ ደግሞ መታየት ያለበት ችግራችን አልካይዳ ብቻ አይደለም። ብዙ ችግሮች የተጋረጡብን አሉ። ከነዚህ ሰዎች ከአሸባሪዎቹ ያላነሱ የድህነቱን፣ በዚህ በኢኮኖሚ መናጋር፣ የጤንነት ጉዳይ፣ የአየር መዛባሩ እነኛ ሁሉ ሌላ አሸባሪ ነገሮች ሆነዋል። እና አለም በሙሉ ትኩረቱ በነዚህ ብቻ በአልካይዳ እና በሌሎቹም በሂዝቡላ በሐማስ ብቻ ሳይሆን ሌላም ደግሞ ዓለምን ያስደነግጥ የሚያስፈራ ሁኔታ ስላለ ያንንም ደግሞ አድሬስ ማድረጉ መልስ መስጠቱ አስፈላጊ መስሎ ይታየኛል እና ጠቅለል ባለ ሁኔታ ማየት አለብን እንጂ በቁንጽሉ ማየት የለብን። የችግሮቹን መሰረት በቅጡ መመልከትና ለእነርሱ የሚሰጥ መፍትሄም ከዘለቄታው ግብ አንጻር ወሳኝ መሆኑን የላቀ ፋይዳ እንዳለው ነው ያስረዱን። ቀደም ብሎ እንደገለጹት በአፍሪቃ ይልቁንም በቅርቡ አልሻባብ በኢትዮጵያ ያደረሰውን ጥቃት ጨምሮ በአፍሪካ ቀንድም ሆነ በተቀረው የአሸባሪው አጋር ቡድኖች የደቀኑትን አደጋ ጠቆም አድርገዋል። ከዚህ በሚዛመድ መልኩ አዛዋሪ የተገኘውና እርምጃውም የተወሰደበት በአፍጋኒስታኗ ዋና ከተማ ካቡል ውስጥ ነውና የተገደለው ዛሬ ስልጣን ላይ ያለው ቀደም ሲል ለሁለት አስርታት ዩናይት ስቴትስና አጋሮቿ ሲዋጉት የነበረው ታሊባን ዛሬ እንደ መንግስት አገር የማስተዳደር ስልጣን በያዘበት መሆኑ ቀደም ሲል በስጋት ይነገር የነበረ ታሊባን አሁንም ከአሸባሪዎች ጋር የሚተባበር አፍጋኒስታንን የአሸባሪዎች መሸሸጊያ ሊያደርግ ይችል ይሆን የሚል ስጋት ያላቸው ድምፆች ከደህንነትና ጸጥታ ባለሙያዎች አካባቢ ይሰማል። ቀደም ብለው በዚሁ ሳቢያ በታሊባን ውስጥ ራሱ የተለያዩ ፍላጎቶች ያላቸው ወገኖች መከፋፈልና ሽኩቻም ጭምር ሊቀሰቅስ መቻሉን ጠቀስ አድርገው ነበር። እዚህ ላይ ያሉትን አስተያየት የውይይታችን መቋጫ ብናደርገው። እሺ እንግዲህ ታሊባን የዛሬ ሰላሳ ዓመት ገደማ መንግስት ሆኖ ብዙ ወንጀሎች ፈጽሟል። ያው አክራሪ ሃይማኖተኛ ነን ብለው ለምሳሌ በብዛት መንግስት መስሪያ ቤት ውስጥ ይሰሩ የነበሩ ሴቶች ነበሩ፣ ሐኪሞች ነበሩ፣ ሚዲያ ሰዎች ነበሩ እነዚህ እነዚህ ሁሉ እናንተ ከስር ወጥታቸው የእናንተ ስራ ማድ ቤት ነው እና ትምህርታቸው ደግሞ ከአራተኛ ክፍል በላይ መብለጥ የለበትም ብሎ ሴቶቹ ላይ ጭቆና የፈጠረ መንግስት ነበር በአንድ ወቅት። አሁን ይሄ መንግስት ደግሞ ተመልሶ መጣ። አሁንም ደግሞ እንደዛ እንደ ድሮ አላደርግም በማለት አሁንም ጥሩ ተስፋ የሰጠ ሁኔታ እያካሄደ አይደለም። በአገሩ አልካይዳ በራሱ አሁን እንዳልከው አይመን ዛዋህሪ በካቡል ከተማ ከቤተ መንግስቱ ባራቀ ሁኔታ መገኘቱ በማካከላቸው ያው ችግርም ያመጣል መከፋፈል ያመጣል። ግን እንደተባለው ከአውሮፓኖቹ ጋርም ከሌሎቹ መንግስታትም ጋር ደግሞ የታሊባን መንግስት አሸባሪነቱ ከዛ ነጻ እንዳልሆነ እና እንደ መንግስት መቀበል የለብንም፣ አናምነውም ለማለት ይችላሉ። ያ ሌላ ሁኔታ ነው። በሀገር ውስጥ ያው ተቀባይነት ላይኖሮ ይችላል። በሀይል እንዲህ ያሉት ለ ያን ያን እያደረገ ጨቋኝ መንግስት ሆኗል። እዛ ደግሞ ሀይማኖተኛ አክራሪ ሆኗል። ዜጎቹ እዛ ላይ ውስጥ ያሉ ሰዎች የተለያዩ ስለሆነ ከልዩ ዩጎሳዎች የመጡ ስለሆነ እነ አሽቱ እነ ቻጁ እነዚህ የሚባሉ እርስ በርሳቸው መከፋፈል ይኖር ይችላል። በሌላው በዓለሙ ደረጃ ደግሞ ታሊባን ጥራይን አሳምር ያለው እንደ ድሮው አክራሪ አልሆነም፣ ለሴቶች ሁሉ ነጻነት እሰጣለሁ፣ ዴሞክራሲ እንጠብቃለሁ እያለ መጥቶ ሰብኮ መንግስት ላይ ሆኖ ደግሞ አሁን ከአሸባሪ ጋር አሀ ተወዳጅቷል ተብሎ ራሱ መታመኑ ይቀንስበታል እና የሚደረግለት እውቅና የሚደረገው የገንዘብ ድጋፍ ያ ሁሉ ሊቀር ይችላል እና በዛ ሁኔታ አፍጋኒስታን ራሷ ችግር ስትገባ ትችላለች። ህዝቡንም ሊከፋፍል ይችላል ብዬ አስባለሁ። ፕሮፌሰር ጌታቸው መታፈሪያ በዩናይት ስቴትስ የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የአልቃይዳውን መሪ አይማን አልዛዋሪ በዩናይት ስቴትስ የተነጣጠረ ጥቃት መገደል እና ግድያ ወይም እርምጃ ሊኖረው የሚችለውን አንድምታ አስመልክቶ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። በሌላ መሰል ርዕስ መልሰን በቅርቡ እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ይስጥልኝ። አብሮችትን እኔም በጣም አመሰግናለሁ። አሉላና እንግዳውን እናመሰግናለን። ወደሚቀጥለው መሰናዶ ከማለፋችን በፊት አንድ ሙዚቃን ጋብዛችሁ አስቴር ከበደ አንተ አመለጥሮ የኔ ያመለሸካ ትላለች። i ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ዝግጅት ነው እያደመጣችሁ ያላችሁት። የአስቴር ከበደን አንተ አመለጥሩ የኔ አመለሸጋ የሚለውን ዜማ ነበር ያስደመጥናችሁ። እስቲ ወደ ተከታዩ ዘገባችን እንውሰዳችሁ። ከሳምንታት በፊት የዓለም የጤና ድርጅት የዝንጀሮ ፈንጣጣ ዓለም አቀፍ ስጋት መደቀኑን በማወጅ ሀገራት መሰረታዊ የወረርሽኝ ጥንቃቄዎች ላይ እንዲያተኩሩና እንዲዘጋጁ አሳስበዋል። ይህ በሽታ በዓለም ዙሪያ በተለይም በአውሮፓና በዩናይትድ ስቴትስ በሰፊው እየተሰራጨ ይገኛል። እስካሁን ድረስም ከአርባ በላይ በሚሆኑ ሀገሮች ከሀያ ሺህ በላይ የሚሆኑ የበሽታው ተጠቂ ግለሰቦች ተገኝተዋል። ተከታዩ መሰናዷችን በዚህ ዙሪያ አድማጮች ሊያውቋቸው የሚገቡት ነገሮች ምንድን ናቸው? በኢትዮጵያ እስከ በሽታው ጋር በተያያዘ ያለው ግንዛቤ ምን ይመስላል? ለሚሉ ጥያቄዎች ምላሽ የሚሰጥ ስለ በሽታውም እንዲያብራሩ እንግዳ ጋብዘናል። እንግዳችን የአጠቃላይ ሕክምና ሐኪምና በስፔን የሕክምና ምርምር ላይ የሚገኙት ዶክተር ኪሩቤል ተስፋዬ ናቸው። የደንገረ መውናት ያነጋገረቻቸው እንግዳችን ዶክተር ኪሩቤል ተስፋዬ ነው እየጋበዝ ነው። ዶክተር ኪሩቤል ተስፋዬ አጠቃላይ ሐኪምና የሕክምና ተመራማሪ ሲሆን በባርሴሎና ነው በአሁኑ ሰዓት የሚገኘው። ዶክተር ኪሩቤል ጤና ስጥልኝ እንደምን አመሸ? ጤና ስጥልኝ እንደምን አራፍዳችሁ። ማንኪ ፓክስ ወይም ደግሞ የዝንጀሮ ፈንጣጣ ነው የዛሬ የውይይታችን መነሻና አስተያየቶች ለመሰብሰብ ሞክረን ነበረ ተመልካች አስተያየት እንጀምራለን እስቲ ነው

እንግዲህ እንደሰማነው አስተያየት ሰጫችን ስለ በሽታው ምንም አይነት ግንዛቤ የለኝም ብላለች። ጥያቄ ባቀረብንላት ሰዓት አካባቢዋ ያሉንም ሰዎች ጠይቃ እዛው ከጎኗ ካሉት ሰዎችም ጭምር እንደሰማ ነው ስለ በሽታው ምንም አይነት ግንዛቤ የላቸውም። ዶክተር ኪርቤል፣ እንግዲህ የእሷ ጥያቄ የዝንጀሮ ፈንጣጣ ምንድን ነው ከሚለውንም ጀምር የዝንጀሮ ፈንጣጣ በቫይረስ የሚመጣ በሽታ ነው። ከቀላል ራስ ምታት፣ ከትኩሳት ከሞት ድረስ ሊያደርስ የሚችል ነው። አሁን አዲስ ይምሰል እንጂ በአስራ ዘጠኝ ሰባ ጀምሮ አፍሪካ ውስጥ በደንብ የነበረ ነው። አሁን ፓንደሚክ ሆኖ ብዙ ኮንቲነንቶችን ስላካተተ ነው በጣም ብዙ ሰው እየሰማ ያለው እና እንዳለችውም ለብዙ ሰው አዲስ ነው። ግን በሽታው ከሰባ ጀምሮ አስራ ዘጠኝ ሰባ ጀምሮ አፍሪካ ውስጥ በደንብ የነበረ ነው። ይህ በሽታ እንዳልኩሽ በቫይረስ ነው የሚመጣው። ያው ብዙ ሰው ከኮቪድ አስራ ዘጠኝ ጋርም ተገናኝቶ ስለ ቫይረሶች ብዙ እውቀት አለው ብዬ አምናለሁ በዚህ ሰዓት እና አሁን በዚህ ሰዓት ላይ ወደ ሰላሳ አምስት ሺህ ሰዎችን ኢንፌክት አድርጎ የሚይዞ ወደ ሁለት መቶ አስራ አንድ ሰዎችን ደግሞ ገሏል፣ ህይወት ወስዷል። ኢትዮጵያ ውስጥ አልተገኘም። ምልክቶቹ ደግሞ ሰውነት ላይ የሚወጣ ሽፍታ ወይም ራሽ የምንለው ነው። ይህ ሽፍታ ከሌሎች በሽታዎች ስለሚለየው እሱን በደንብ መንገድ እፈልጋለሁ። ይህ የሚወጣ ሽፍታ ከጭንቅላታችን ውጭ የሆኑ ሰውነታችን ላይ የሚወጣ ነው። መጀመሪያ የሚወጣው እስኪ ብርቶ የምታከል ክብ በዛ ሳይዝ ነው፣ ብዙዎቹ ቦታ ላይ የሚወጣው እና መጀመሪያ አያብጥም መጀመሪያ ላይ ሲወጣ ከለሩ ነጣ ቀላ ያለ ነው የሚሆነው። ከዛ ግን እየቆየ ሲሄድ ያብጣል፣ በትንሽ እየቆየ ሲሄድ ደግሞ መግል የመያዝ ከዛ እየቆየ ሲሄድ ደግሞ የመድረቅ ና ክረስትድ ሆነው የመነሳት እንትን ይኖረዋል። ይህ ሁሉ የሚከሰተው በሁለት እስከ ሶስት ሳምንት ውስጥ ነው። ይሄ ዘጠና ሰባት ፐርሰንት የሚሆኑት ታማሚዎች ላይ የሚታይ ምልክት ነው። ስለዚህ ኦልሞስት ሁሉም ላይ ይታያል ማለት እና መለያ አድርገን ልንጠቀመው እንችላለን። ሁለተኛውና ሌሎች ደግሞ ምልክቶች ትኩሳት ሰማንያ ምናምስ ፐርሰንት ሰዎቹ ላይ ይገኛል። ራስ ምታት ይገኛል። ብርድ ብርድ ማለት ይገኛል። እና ንፍፊቶች ማበጥ፣ ለምሳሌ ቆስሎ ያለበት ቦታ እጅና ደረት ገደማ ከሆነ የአንገትና የብብት ንፍፊቶች ማበጥ፣ እግር ላይ ከሆነ ደግሞ እዚህ መራቢያ አካላችን ግራና ቀኝ ላይ ያሉ ንፍፊቶች ማበጥ ራስ ምታት እና ደግሞ ቁርጥማት፣ እነዚህ እነዚህ በቅደም ተከተል እንደጠቀስኳቸው ምልክቶቹ ናቸው። ግን ልዩ የሆነው ምልክቱ ይሄ የሰውነት ሸፍታው ስለሆነ እሷን ማስተዋል ያስፈልጋል። እሺ፣ ዶክተር ኬርበል በጣም ነው የማመሰግነው። ሌላም አስተያየት ታዩ ጥያቄ የያዘ ጥያቄ መጥቷል እና እሱን ደግሞ ሰምተን እንመለስ። ይህ ዶሮ ፈንጣጣ የሚባለው በሽታ

ምን የመተላለፍ ፍጥነቱ ምን ያለው ምልክት ነገሮች ነው ቴዎድሮስ ጠና ይባላል በአዲስ አበባ ዩኒቨርሲቲ ተማሪ ነው ያነጋገር ነው ወጣት እንግዲህ መተላለፊያው ምንድን ነው እሱ ምን ያህልስ ነው የሚያደርሰው ጉዳት ገዳይነቱ ምን ያህል ነው ብሎ ጠይቋል ዶክተር በጣም ጥሩ ገዳይነቱ ቅድም ለመጥቀስ እንደሞከርኩት አሁን ባለው አሁን አለም ላይ በደንብ የተሰራጨው ዝርያ ከሰላሳ አምስት ሺህ ሰዎችን ኢንፌክት አድርጎ ወደ መቶ አስራ አንድ ሰዎችን ገድሏል ስለዚህ ያንን ፕሮፖርሽን መገመት እንችላለን መራቢያ ና መዛመቻ መንገዶቹ ደግሞ በሰውነት ፈሳሾች ውስጥ በደንብ ይገኛል። ስለዚህ ይህንን የሰውነት ፈሳሾች የምንቀያየርባቸው ድርጊቶች መሳሳም ሊሆን ይችላል፣ የግብረ ስጋ ግንኙነት ሊሆን ይችላል። በዋናነት ከሰው ሰው እንዲዛመት ያደርጉታል። ቀጣይ ደግሞ ቁስሎቹን ቅድም ያልኩትን ቁስል መንካት በዋናነት እንዲዛመት ያደርገዋል። ሶስተኛው ደግሞ ቁስሎቹን ያለበት ሰው የለበሰውን ልብስን መንካት እንዲዛመት ያደርገዋል። ቀጣዩ ደግሞ ብዙ ሰው ደግሞ የሚጠይቀው በአየር ሊዛመት ይችላሉ የሚለው ነገር ነው። በአየር ያው አንዱ የሰውነት ፈሳሽ ስለሆነ ምራቅ ውስጥ ይገኛል። ግን ብዙ ጊዜ ሪፈረንስ እንዲሆን የኮቪድን ብዙ ሰው ስለሚያውቀው ይሄኛው እንዲዛመት ሳይዙ በትንሹ ከኮቪድ ስድስት እጥፍ ይበልጣና ትልቅ ነው። ስለዚህ ትላልቅ ድሮፕሌቶች ወይም ደግሞ ጠብታዎች ነው የሚባለው እነሱ መሆን አለባቸው እንዲዛመት መሬት ላይ ወረደ። ምሳሌ ለመስጠት አንድ ሰው ከያዘው ሰው ጋር በትንሹ ከሁለት ሜትር ባነሰ ርቀት ውስጥ ከሶስት ሰዓት በላይ መቆየት አለብን። በአየር እንዲዛመትብን ማለት ነው። ግን ሌላው ደግሞ ብዙ ጊዜ የሚዘነጋው የመተላለፊያ መንገድ ይሄንም ቫይረስ የሚሸከሙ ከስሙም እንደምታዩት እንስሳቶች አሉ። እነዚህ ቫይረሶች ከእንስሳት የሚዘሉ ናቸው ወደ ሰው እና ከእንስሳት ነው የዘለነው። ስለዚህ ይሄ የሚሸከሙ ትናንሽ አጥቢ እንስሳቶች አሉ፣ አይት፣ እንቸል ጦጣን የመሳሰሉ እነዚህ አጥቢ እንስሳቶች ቢነክሱን ቢቧጭሩን እና ደግሞ ያው በእኛ ባህል ባይለመድም ብንበላቸው ከእሱም ሊይዘን ይችላል ማለት ነው። ስለዚህ ምልክቶችን ልንጠብቅ እንችላለን። ከዘጠኝ ቀን እስከ አራት አስራ አራት ቀን ሊቆይ ይችላል። ምልክት የመጀመሪያውን ምልክት ለማየት ግን በመቧጨር እና በመነከስ የሚመጣው ምልክት ቀድሞ ይመጣል። ይሄ ቫይረስ አንድ ቦታ ላይ ምን ያህል ጊዜ ሊቆይ ይችላል? ቫይረሱ ትልቅ ዲኤንኤ ቫይረስ ነው እና ይቆያል። እንደ አሁን የኮቪድ በሳሙናም በምንም ብናጥበው እንትን ይላል። ግን ይሄ ረዥም ሰዓት ይቆያል። ልብስ ላይ አሁን ኮቪድ ስድስት ሰዓት ነው የሚቆየው፣ ይሄኛውን እስከ ሀያ አራት ሰዓት ልናገኘው እንችላለን። ስፔሻሊ ቁስል የነካ ልብስ ላይ ዳይሬክት ኮንታክት የነበረው ላይ ከሆነ ከአውሮፓ ተነሳ ሲባልም ደግሞ ተመሳሳይ ፆታ አፍቃሪ ከሆኑ ወንዶች ተጀምሯል ይባላል። ግን ይሁንና የዓለም የጤና ድርጅት ደግሞ እንዲህ ተብሎ በሽታው መዛመቱን ሊያቆም ስለማይችል ወደ እነሱ ላይ ብቻ ከማተኮር ሁሉም ሰው ላይ ሊመጣ የሚችል ነገር በመሆኑ ዓለም በሙሉ ግንዛቤ ሊወስድ ይገባል ይላል እና ከበሽታው ጋር ተያይዘው ያሉ አሉታዊ ግንዛቤዎች ምንድን ናቸው? ታሪክ ራሱን እየደገመ ነው የሚመስለው እውነት ለመናገር ኤች አይቪም ላይ ሲጀምር መጀመሪያ እንደዚህ የተመሳሳይ ፆታ አፍቃሪዎች በሽታ ነው ተብሎ የነበረው ግን ሁሉም ጋር ተዛምቶ ነበር። አሁንም ዳታው እንደሚያሳየው አውሮፓም ላይ ከዘጠና አምስት ፐርሰንት በላይ እነሱን ነው እያጠቃ ያለው። ግን ያ ማለት ሌላውን አያጠቃም ማለት አይደለም። ይህ አንደኛው አሉታዊ ግንዛቤ ነው። ሁለተኛው ደግሞ በዋናነት አንቺም እንዳነሳሽው መጀመሪያ ይሄ ወረርሽኝ የጀመረው ከአውሮፓና ከአሜሪካ ሆኖ ሳለ ደብሊውኤችኦን ጨምሮ የአለም ጤና ድርጅትን ጨምሮ ሲያሰራጩት የነበሩት ምስሎች ግን የጥቁሮችን ምስል ነበረ በጣም ብዙ ክርክሮች ያስነሳ የነበረ ማለት ነው። ስለዚህ ይህም የጥቁሮች በሽታ ነው የሚለውም ነገር አዋጭም አይደለም። ከአፍሪካን የጀመረው እውነት ነው፣ ግን ይህም የእኛም ስለሆነም ነው በተወሰነ መልኩ ችላ የተባለ የነበረው። ምክንያቱም ይሄ እንኳን እቺ አሁን አለም ላይ የተሰራጨችዋ ዝርያ ከሁለት ሺ አስራ አምስት ጀምሮ ወደ አምስት መቶ ሰዎችን እስከ ዛሬ ድረስ ናይጄሪያ ውስጥ የጎዳ እየመጣ የነበረ ዝርያ ነው። ቅድም እንዳልኩሽ ከአስራ ዘጠኝ ሰባ ጀምሮ ደግሞ ዴሞክራቲክ ሪፐብሊክ ኮንጎን እና ያንን ምዕራብ አፍሪካን ሲያጠቃ የነበረ ነው። ምንም እንኳን ክትባት ቢኖረንም መድኃኒት እንኳን የለንም የምንጠቀምለት መድኃኒት ለስሞል ፖክስ ወይም ደግሞ የፈንጣጣ በሽታ አሁን ከዓለም ላይ ጠፍቷል። ለእሱ ዴቨሎፕ የተደረገ ወይም የተመረተ መድኃኒት ነው የምንጠቀመው እና ያው የአፍሪካ በሽታ ነው መባሉ እንደ አንድ አሉታዊ ነገር ቢሆንም እኛም ደግሞ መንቃት አለብን እንደ አፍሪካዊ የእኛ በሽታውን የሁሉ ጊዜ ቆይቶ ራሳችንን ምርምር ማድረግ የራሳችን ነገር ላይ መስራትን እንዳለብንም የሚያነቃ እንደ ማንቂያ ደውልም አየዋለሁኝ። እስቲ አሁን ደግሞ ስለ ሕክምና ሂደቱ እናውራ አንድ ታማሚ መታመሙን ካወቀበት ጊዜ ጀምሮ ማድረግ የሚችላቸው ጥንቃቄዎች ምንድን ናቸው? በጣም ጥሩ ጥያቄ ነትን። የመጀመሪያው እንዲሁም መለየቱ በጣም የሚጠቅመው እዚህ ላይ ነው። የማንኪ ፖክስ በሽታ ላይ በጣም መለየቱ ይጠቅመናል። ምክንያቱም አንድ ሰው አንድ ሰውን ያለማስያዝ እድሉ ይሄ አርኖት እንለዋለን፣ በኤፒዲሞሎጂ ቃል አንድ ሰው አንድ ሰውን ሳያሲዝ በሽታው የመልቀቁ እድል በጣም ከፍ ያለ ነው እዚህ ላይ። ኮቪድ ላይ ግን የፈለገ ብንጠነቀቅ አንድ ሰው በትንሹ አንድ ሰው ያሲዛል። ስለዚህ ይሄኛው ላይ በጣም እድል አለን ሰዎች ብንለይና ብናቆያቸው በጣም ጥቅም አለው። ሁለተኛ አንድ ሰው ከተያዘ በኋላ እንዳልኩሽ የሚሰጠው የድጋፍ ሕክምና ወይም ሰፖርቲቭ ኬር የሚባለው ምንድን ነው? ማስመለስ እናንትን ካለ ድርቀት እንዳይጎዳው ፈሳሽ መስጠት፣ ትኩሳት ካለ ትኩሳቱን መቀነስ፣ ቁስሉ በሌላ ሱፐር ፖዝድ ኢንፌክሽን ይባላል። ባክቴሪያ ተጨምሮ እዛ ቦታ ላይ ቁስሉ እየተባባሰ ከሄደ እሱን ባክቴሪያውን ማከም ይሄን ይሄን ድጋፍ ሰጥቶ በሽታው በራሱ እንዲጠፋ ማለት ነው። ግን በጣም አንዳንድ የበዙ ሰዎች ላይ ከፋባቸው ሰዎች ላይ የሚሰጡ ለስሞል ፖክስ ቀድም እንዳልኩች ለፈንጣጣ የተመረቱ መድኃኒቶች አሉ። ለዚህኛው ምን ሆኖ ማለት ነው ሊያገለግሉ የሚችሉ አንቲቫይራል መድኃኒቶች አሉ። እንግዲህ የዓለም የጤና ድርጅት የተለያዩ እንቅስቃሴዎች ሀገራቶች እንዲያደርጉ እየገፋፋ ቢሆንም ቸልተኝነት ይታያል። ና ኢትዮጵያ ውስጥ ያለው እንቅስቃሴ ምን ይመስላል ትላለህ በአንተ ግንዛቤ ና በአንተ መመዘኛ እንዲሁም ደግሞ ከዚህ ከጤና ኮሚኒኬ ኮሚኒኬሽን ወይም ተግባቦት አንጻር ምን አይነት ስራዎች ናቸው ሊሰሩ የሚገቡት? በጣም ጥሩ። ሄደን አሁን ኢትዮጵያ ውስጥ የለም። እስከ ዛሬ ድረስ ዘጠና ስድስት ሀገሮች ውስጥ ነው የተገኘው፣ እኛ ሀገር የለም። የኢትዮጵያ የጤና ጥበቃ ድርጅትም መግለጫ እና ሪፖርት እንዲሆን ሰርቬላንስ ወይም አሰሳዎችን ጀምሯል። ሆስፒታሎች ሪፖርትድ ኬዝ ይባላሉ። አሁን አንድ ኬዝ ሲገኝ ሪፖርት የምታደርጊያቸው እዛው አክመሽ ወይም ደግሞ አስተኝተሽ ማታከሚያቸዋሉ። እንደዛ ሪፖርት እንዲደረግ ወይም ደግሞ እንድናሳውቅ ተነግሯል። ሁሉ ሰርቬላንስ እየተደረገ ነው፣ ግን የሚቀረው ቅድም እንዳልሹ ህዝቡን ጤና ግንዛቤው ማስጨበጡ እውቀቱን ማስጨበጡ የሚቀረው ብዬ አምናለሁኝ ከሁሉ ደግሞ ባለፈ የተረሳው ነገር ብዙ ዓለም ላይ አሁን እያየሹ ሊሆን ይችላል የኮቪድ በጣም ብዙ ነገር ሰውን አይምሮ ላይ ጭንቀት አሳልፎ ስለያለ የመሰላቸት ነገር የመጣው ጣኝ ማለት ነገር ዓለም ላይ እየታየ ነው። ኢትዮጵያን ብቻ ሳይሆን ዓለም ላይ እየታየ ነው። የእነዚህም ሁለቱ ወረርሽኞች ፓንደሚክ ማለት ክፍለ ሀገሮችን ሲያካትት ነው ያ ስም ራሱ የሚሰጠው እና በታሪክም እንደዚህ ተከታትሎ አይመጡም ነበረ። ስለዚህ ተከታትለው መምጣቱም የሰው መሰላቸት ጋር ተደምሮ ይሄኛው ችላ መባሉ እየታየ ነው በሁሉም ላይ ግን፣ በጤና ጥበቃ ደረጃ ዝግጅቶች እየተደረጉ ነው። ይህ በሽታ ምን ምን ያህል ልጆችን ያጠቃል? ከልጆች ጋር በተያያዘ ያለ ሁኔታ ምንድን ነው? አሁን እንዳልኩሽ ከተጠቁት እነዛ ሰላሳ አምስት ሺህ ሰዎች ውስጥ በዴሞግራፊ ለይተው በጾታ በምን ለይተው ቁርኝት እየፈለጉለት ነበረ ወንድን ህፃንን ትልቅ ሰውን ምንን የሚለው ከዛ ውስጥ ያገኙለት ትልቁ ቁርኝነት ይሄ የተመሳሳይ ጾታ ሰዎችን የሚያጠቃው ነው። ወደ ዘጠና አምስት ፐርሰንቱ በዚህ አይነት አክት ወይም ደግሞ በዚህ አይነት ድርጊት ውስጥ ያሉ ሰዎችን ስለሆነ ነው። ከዛ ውጭ ግን ህጻናትን እና እድሜያቸው የገፋን ሰዎች የትኛውም ኢንፌክሽን ወይም ደግሞ ባክቴሪያም የቫይረስም በሚያጠቃበት ልክ ይሄን በሽታ ያጠቃል። ከዚህ በሽታ ራስን መጠበቅ እንዴት ይቻላል? አንደኛ ክትባቱ ማግኘት የሚችል ሰው ቢከተብ ሌላ አለም ላይ ያለ ሰው፣ ሁለተኛ ክትባቱ ማግኘት የማይቻልበት ቦታ ላይ ያለ ሰው ደግሞ ከሆነ የሰውነት የመከላከል አቅምን ከሚቀንሱ ነገሮች መቆጠብ የሚጨምሩ ነገሮችን ደግሞ እንደ ምግባችንን ማስተካከል፣ የአካል ብቃት እንቅስቃሴ መስራት፣ በቂ ፈሳሽ መውሰድ፣ ቫይታሚን ዲ ከፀሐይ የምናገኘውን ማግኘት፣ በደንብ እንቅልፍ በትክክል ማድረግ እና ደግሞ ይሄ የሚያስጨንቁ ነገሮችን መቀነስ፣ እነዚህ በደንብ የሰውነትን የመከላከል አቅም የሚጨምሩ ነገሮች እንደሆኑ ይታወቃል። እነዚህ ነገሮች ማድረግ፣ ሁለተኛ ደግሞ ይሄንን ምልክቶቹን ለይተን፣ አንደኛ እኛ ላይ አምጣው ከመጣ ራሳችን ለመለየት መዘጋጀት፣ ሰዎችም ላይ ደግሞ ካየ ነው ላለመዳፈር ነው ራስን መጠበቅ ነው የምትመክረው ዶክተር ኪሩቤል ተስፋዬ ጊዜ አጠቃላይ የሕክምና ባለሙያ እንዲሁም ደግሞ የሕክምና ተመራማሪ ነው እንግዳችን ስለሆን በእጅግ አብዝተን እናመሰግናለን። እኔም በጣም አመሰግናለሁ። ወደ ተከታዩ ዘገባችን እንወስዳችሁ። በአፍሪካ እየጨመረ የመጣውን እንደ ዝንጀሮ ፈንጣጣ እና ኢቦላ ያሉ ከእንስሳት ወደ ሰው የሚተላለፉ ገዳይ በሽታዎች መዛመትን ለመግታት እርምጃ ይወሰድ ዘንድ የዓለም የጤና ድርጅት ጥሪ አቀረበ። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ ነው። ዝርዝሩን አሉላ ከበደ ያቀርበዋል። በአፍሪቃ ከእንስሳት ወደ ሰው የሚተላለፉ በሽታዎች መጠን ከቀደሙት አስርተ ዓመታት ጋር ሲነጻጸር እንደ አውሮፓውያን የዘመን አቆጣጠር ከ2012 እስከ 2022 ዓ.ም ባለው ጊዜ ውስጥ በ63 በመቶ መጨመሩን የዓለም ጤና ድርጅት ይፋ ያደረገው አዲስ የጥናት ዘገባ አመለከተ። እንደ ዘገባውም በዓለም ዙሪያ የሰው ልጅ ከሚያጠቁት ተላላፊ በሽታዎች 60 ከመቶና አዲስ ከሚከሰቱት ደግሞ ከ75 በመቶ በላይ የሚሆኑት የዱርና የቤት እንስሳትን በሚያጠቁ በሽታ አምጪ ተዋሲያን የሚከሰቱ ናቸው። በዚህም ሳቢያ በዓለም ዙሪያ በየዓመቱ ቁጥሩ 1 ቢሊዮን የሚጠጋ ሰው ለህመም ሲጋለጥ፣ ሚሊዮኖች ደግሞ ለህልፈት ይዳረጋሉ። በዓለም የጤና ድርጅት የአፍሪቃ ፕሮግራሞች ዲሬክተር ዶክተር ማትሺዲሶ ሞኤቲ ሲያስረዱም ከእንስሳት ወደ ሰው የሚተላለፉ በሽታዎች በአህጉሩ ከባድ አደጋ ደቃይ ናቸው። ባለፉት አስር ዓመታት ውስጥ በሐጉሩ በወረርሽኝ መልክ ከተከሰቱ በሽታዎች ውስጥ ለህብረተሰብ ጤና ብርቱ ፈተና ከከሰቱና በምርመራም ከተረጋገጡት ውስጥ ከእያንዳንዱ ሦስት በሽታዎች አንዱ ከእንስሳት ወደ ሰው የተላለፈ እንደነበር ዲሬክተሯ ጨምረው ገልጠዋል። ጠለቅ አድርገን ስንመለከትም እንደ ኢቦላና የደም መፍሰስ የሚያስከትሉ የቆላ ንዳድ የመሳሰሉ በሽታዎች በወረርሽኝ መልክ ከተከሰቱት በሽታዎች ውስጥ ሰባ በመቶ ያህሉን መያዛቸውን እንረዳለን። ከተቀሩት ውስጥ ደግሞ የዝንጀሮ ፈንጣጣን፣ የደንጌ ትኩሳትን፣ አባሰንጋንና በጥቃቅን ተህዋሲያን አማካኝነት የሚተላለፈውን ፕላግ የተሰኘውን የሰው ልጆችና ሌሎች አጥቢ እንስሳትን የሚያጠቃ በሽታ ይገኙበታል። በሌላ በኩል ካለፈው ሚያዚያ ወር አንስቶ የተከሰተው የዝንጀሮ ፈንጣጣ ወረርሽኝ ምንም እንኳን እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ ም በተመሳሳይ ጊዜ ከታየው ጋር ሲነጻጸር ጉልህ የሆነ ጭማሪ ቢያሳይም ከ2020 ወረርሽኝ ጋር ሲነጻጸር ግን በእጅጉ ያነሰ መሆኑ ይሁን የሚያሰኝ መልካም ዜና ነው። የዓለሙ ጤና ድርጅት በዚያ ዓመት በአህጉሩ ከዚያ ቀደም በአንድ ወር ጊዜ ውስጥ ከታዩት ሁሉ የላቀ መጠን ያለው አሃዝ መዝግበዋል። በዚህ ዓመት ደግሞ ቁጥራቸው ከ2000 በላይ የሚገመቱ ሰዎች በልማዱ አጠራር የዝንጀሮ ፈንጣጣ ለተባለው በሽታ ሳይጋለጡ እንዳልቀሩ ድርጅቱ ያጠናቀረው አሃዝ አመላክተዋል። ይሁንና በምርመራ የተረጋገጡት ግን ከነኚህ ውስጥ 203 ብቻ ሲሆኑ አብዛኛውም የበሽታው ተጋላጮችና ሟቾች ወንዶች፣ አማካይ እድሜያቸው ደግሞ 17 መሆኑን ጥናቱ ጨምሮ አሳይተዋል። የበሽታዎች ከእንስሳት ወደ ሰው መተላለፍ ክስተት በርካታ ዘመናት የዘለቀ ታሪክ መሆኑን ያስረዱት ሞየቲ፣ ሆኖም በተለይ በአፍሪካ በወረርሽኝ መልክ ተከስቶ እንዲህ ብዙዎችን ለህልፈት የመዳረግ አዝማሚያው ግን በአንጻራዊ ሁኔታ ሲታይ ውስን እንደነበርም አመልክተዋል። የከተሞች መስፋፋት የአህጉሪቱን የዱር እንስሳት ተፈጥሯዊ ከባቢያዊ ሁኔታ ማናጋቱና በተለይም በፍጥነት በማደግ ላይ ያለው የህዝብ ቁጥር ሳቢያ የምግብ ፍላጎት እየጨመረ መምጣት ለእነዚህ በሽታዎች የመጋለጥ እጣን በቀላሉ እያሳደገው መጥቷል። የትራንስፖርት መሰረተ ልማቶች መስፋፋት፣ የባቡር መስመሮች መዘርጋትና የአየር ትራንስፖርት ማደግ ከዚያ ቀደም ደካማ የትራንስፖርት አገልግሎት ይከስታቸው የነበሩትን የተፈጥሮ መሰናክሎች ማስወገድ ማስቻሉ ከእንስሳት ወደ ሰው የሚተላለፉ በሽታዎች በቀላሉ እና በስፋትም ከገጠራማ አካባቢዎች ወደ ከተሞች እንዲዛመቱ በርከፍቷል። አፍሪካ አዲስ የሚከሰቱ ተላላፊ በሽታዎች መናኸሪያ እንድትሆን መፍቀድ የለብንም፣ ያሉት ሞኤቲ ያን አደጋ በብቃት ለመመከት ግን አስፈላጊውን ሁሉ ማድረግ አለብን ብለዋል። ዲሬክተሯ አክለውም በአፍሪቃ ከእንስሳት ወደ ሰው የሚተላለፉ በሽታዎችን ወረርሽኝ ለመከላከልና ለመቆጣጠር የሰው ልጅ የእንስሳትና የአካባቢ ጤና ባለሙያዎች ከማኅበረሰቦች ጋር ተባብረው መስራት አለባቸው። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። ሰላም፣ በደህና ደሩ።